ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ሚያዝያ 2 2006 ዓ ም ስርጭት ጀመርን። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጆቻችሁ እኔ ቆንጅ ይታየና እኔም ሰሎሞን አባተ ነን። የእኛ ዓላማ ምንድን ነው? መንግስትን መቃወም መንግስትን እንዲ አይነት ጥያቄ መጠየቅ ሳይሆን ሕዝቡ ስለዚህ ነገር ጎጂነትና ግብረሰዶም ምንድን ነው የሚለውን እንዲያውቅ ማድረግ ነው። የማኅበራዊ ወይን የአቡነ ተክለ ሃይማኖት ሰብሳቢ መምህር ደረጀ ነጋሽ ናቸው። በአብይ ርዕስ ይመለሳሉ። በኢትዮጵያ የቀድሞ ስዊድን አምባሳደር ዴንስ ኦድላንደር በይቅርታ ስለተፈቱት ሁለት የሀገራቸው ጋዜጠኞች መጽሐፍ አወጡ። ሱዛን ራይስ እና ሂላሪ ክሊንተን ጉዳዩ እልባት ያገኝ ዘንድ ግፊት አድርገዋል። በመጽሔት ክፍለ ጊዜ ቃለ መጠይቅ ይቀርባል። ለመካከለኛ አፍሪካ ሪፐብሊክ ሰላም የሰላም ሰፊ የሰላም ጥበቃ ኃይል እንዲቋቋም ተወሰነ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሶማሊያ ጠቅላይ ሚኒስትር አብዲ ወሌ ሼክ አህመድ ናይሮቢ የሚኖሩ ንጹሃን ሶማሌዎች ሲሉ የገለጿቸውን የኬንያ መንግስት ማሰሩ የሚያሳዝን ነው ሲሉ ተናገሩ። ጠቅላይ ሚኒስትሩ ለአሜሪካ ድምጽ የሶማልኛ አገልግሎት ብቻ በሰጡት ቃል መንግስታቸው ስለ ጉዳዩ ያለውን ስጋት ለኬንያ ማስታወቁን ገልጸዋል። የኬንያ ምክትል ፕሬዝደንት ራሴ ስለ ጉዳዩ አነጋግሬያቸዋለሁ። ሶማሌዎቹን የማሰር ዘመቻቸውን በተቻለ ፍጥነት ሊያስቆሙ ቃል ገብተዋል ብለዋል። የኬንያ ፖሊሶች ይህንን ግዙፍ የጸጥታ እርምጃ እንዲወስዱ ያደረገው አሸባሪዎች በሚያካሂዷቸው ጥቃቶች ሳቢያ ነው ሲሉም ጠቅላይ ሚኒስትሩ አስረድተዋል። ባለፈው ሳምንት የኬንያ የጸጥታ ኃይሎች በናይሮቢ ዋናዋ የሶማሌዎች መኖሪያ ቀበሌ በኢስትሌይ ባካሄዱት አሰሳ አራት ሺ የሚሆኑ ሶማሌዎች ታስረዋል። የሶማሊያ ዝርያ የሆኑ አንዳንድ የኬንያ ባለስልጣናትም የሀገሪቱ ፖሊሶች ሶማሌዎችን ኢላማ ማድረጋቸው ፍትሐዊነት የጎደለው ተግባር ነው በማለት አማረዋል። ኬንያ ትናንትና ረቡዕ ቁጥራቸው ቢያንስ ሰማንያ ሁለት የሚሆኑ ሶማሊያውያንን ወደ ሞቃዲሾ መልሳልካለች። ይህ በዚህ እንዳለ የሶማሊያው ጠቅላይ ሚኒስትር በቅርቡ ከአልሸባብ ነጻ የወጣችውን ቡልቡርቴ የምትባለውን ከተማ ለመጀመሪያ ጊዜ የጎበኙ ሲሆን የህዝቡን የኑሮ ሁኔታ ገምግመዋል። መንግስታቸው ከአልሸባብ ነጻ በወጡት አካባቢዎች በሙሉ ለሚገኙ ችግረኞች የምግብና ሌላም እርዳታ ይልካል ሲሉም ቃል ገብተዋል ጠቅላይ ሚኒስትሩ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ለማዕከላዊ አፍሪካ ሪፐብሊክ ሰፋ ያለ የሰላም አስከባሪ ኃይል እንዲመደብ ፈቀደ። 15 አባል ሀገሮች ያሉት የጸጥታ ጥበቃ ምክር ቤቱ በመንግስታቱ ድርጅት የሚመራ 10000 የጦር ሰራዊት ወታደሮችና ና 1800 ፖሊሶች ያሉት አቃቢ ሰላም ኃይል እንዲቋቋም የወሰነው በሙሉ ድምፅ ነው። የሚቋቋመው ኃይል አሁን በሀገሪቱ ያለውን የአፍሪካ ህብረት ሰላም አስከባሪ ተልእኮ ተክቶ በመጪው መስከረም ስራውን እንደሚጀምር ታውቋል። ስድስት ሺህ አፍሪካውያንና ሁለት ሺህ የፈረንሳይ ወታደሮች ያሉት አህጉራዊ ኃይል በማዕከላዊ አፍሪካ ሪፐብሊክ የሚካሄደውን የሃይማኖታዊ ብጥብጥ ለማስቆም አልቻለም። በብጥብጡ በሺዎች የተቆጠሩ ሰዎች ተገድለዋል። አንድ ሚሊዮን ሰው ከመኖሪያው ተፈናቅሏል። አዲሱ ሰላም አስከባሪ ኃይል ከአህጉራዊው ተልእኮ ሚስካ የቻለውን ያህል ወታደሮች ማካተት እንዳለበት ዛሬ የተላለፈው የጸጥታ ጥበቃ ምክር ቤቱ ውሳኔ ያሳስባል። ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን በርካታ በርካታ ወራት የባከኑ ቢሆንም የዛሬው ውሳኔ ሲቪሎችን ከጥቃት የሚጠብቅና የሕግ የበላይነትን በማስፈን የሚረዳ ጠንካራ ኃይል የሚመሰረትበት ይሆናል ብሏል። የሊቢያ ወታደራዊ ኃይል ቢያንስ አንድ በሀገሪቱ ምስራቃዊ ክፍል የሚገኝ የነዳጅ ዘይት ወደ ውጭ የሚላክበት ወደብ መልሶ እንደተቆጣጠረ አስታውቋል። ከሀገሪቱ የነዳጅ ዘይት ገቢ ከፍ ያለ ድርሻ ከሚጠይቁ ወገኖች ጋር ለቀናት ያህል ድርድር ከተደረገ በኋላ ነው ሊቆጣጠረው የቻለው። ሁለት ወደቦችን ለመክፈትም ስምምነት ላይ ተደርሷል። ሆኖም በሌሎች ነጥቦች ላይ ድርድሩ እንደቀጠለ መሆኑን የአሜሪካ ድምጽ ራዲዮ ዘጋቢ ኤድዋርድ ዩሬኒየን ከካይሮ በላከው ዘገባ አስታውቋል። አዳነች ፍስሀዬ ታቀርበዋለች። ለዘጠኝ ወራት ያህል በሚሊሻዎች ታግደው የቆዩት ወደቦች በድርድር መከፈታቸው ትልቅ እምርታ ተደርጎ ታይቷል። የሊቢያ ጊዜያዊ መንግስት ወደቦቹን ከያዙት ተገንጣይ ሚሊሻዎች ጋር ለቀናት ያህል ሲደራደር ቆይቷል። የሀገሪቱ የፍርድ ሚኒስትር አሊ ምርጋኒ ተገንጣዮቹ በጠየቁት መሰረት አግባብ የጎደለው የገንዘብ አያያዝ የተባለውን ለመመርመር መንግሥት ኮሚሽን መስርተዋል ሲሉ ለጋዜጠኞች ተናግረዋል። ዙቲናና ሃሬጋ የተባሉት ወደቦች ወዲያውኑ እንዲከፈቱ መንግስትና ተገንጣዮቹ ሚሊሻዎች እንደ ተስማሙ ነው የተናገሩት። ሲድርና በበንቃዚ በስተ ምዕራብ ያለው ራስ ላኖፍ ወደቦች ደግሞ በሁለትና አራት ሳምንታት ውስጥ እንደሚከፈቱ ገልጸዋል። የሊቢያ ወታደራዊ ቃል አቀባይ ኮሎኔል አሊ ሼኪ ሃሬጋ ወደብ በአሁኑ ወቅት በመንግስት ቁጥጥር ስር እንደሆነ አውስተዋል። ሃሬጋ ወደብ በአሁኑ ወቅት በሊቢያ ብሔራዊ የነዳይ ዘይት ኩባንያ እጅ ገብቷል። ነዳይ ዘይት ወደ ውጭ ለመላክ እንዲቻልም በአረብ ገልፍ ኩባንያ ቁጥጥር ስር እየሰራ ነው ብለዋል። በአረብ ቴሌቪዥን ቻናሎች የተሰሙ ያልተረጋገጡ ወሬዎች ግን ሚሊሻዎቹ አሁንም በዙይቲና ወደብ ስራ እንዳይሰራ እያገዱ ነው ይላሉ። የተገንጣዩ ባርካ ክልል ባለስልጣኖች ግን ይዘዋቸው የነበሩትን ሁለቱ ወደቦች ለመንግስት አስረክበናል ብለዋል። ቡድናቸው የሚቆጣጠራቸው ሌሎች ሁለቱ ወደቦችን በሚመለከት ውይይት እንደሚቀጥል ሆነውም የነዳጅ ዘይቱ ገቢን በሚመለከት ገና ከመንግሥት ጋር ስምምነት ላይ መድረስ እንደሚያስፈልግ ባለሥልጣኖቹ ገልጸዋል። ሊቢያ እንደ አውሮፓ አቆጣጠር በ2011 ዓ ም ህዝባዊ አመጽ ከመነሳቱ በፊት በቀን 35 ሚሊዮን በርሜሎች የሚሆን ነዳጅ ዘይት ወደ ውጭ ትልቅ ነበር። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ አፍሪቃ በግድያ ወንጀል የተከሰሰው አትሌት ኦስካር ፒስቶሪስ ዛሬም ቃሉን ሰጥቷል። ተከሳሹን አቃቢያነ ህግ ከሟችቱ ከሪቫ ስቲንካምፕ ጋር ግንኙነቱ የራስ ወዳድነት እንደነበር ሊያሳዩ ሞክረዋል። ፒስቶሪስ የምስክርነት ቃሉን ይቅርታ በመጠየቅ መጀመሩ ላይ ያተኮሩት ዋናው አቃቤ ሕግ ጌሪ ኔል ቤተሰቧን በግል ይቅርታ እንደመጠየቅ በፍርድ ቤት ማድረግ መምረጡን ተችተዋል። ልጃችሁን ስለገደልኩ አዝናለሁ አላልክም አንተን የሚያሳዝንህ ስለ እነሱ ማሰብህ ነው፣ ሥቃያቸውና ሐዘናቸው እንጂ ልጃቸውን መግደልህ አላሳዘነህም፣ ብለውታል። ተከሳሹ ስቲንካምፕ ከስቲንካምፕ ቤተሰብ ጋር የመገናኘት ዕድል አላገኘሁም፣ ሊያነጋግሩኝ ፈቃደኛ የሚሆኑም አልመሰለኝም ሲል መልሷል። አቃቤ ሕጉ ስቲንካምፕ ፒስቶሪየስን አንዳንድ ጊዜ እፈራዋለሁ ብላ የላከቻቸውን ጨምሮ በተከላካይ ጠበቆች የቀረቡትን የጽሑፍ መልእክቶች አንስተዋል። ተከሳሹ በአንዳንድ ጉዳዮች ላይ ስለምወስዳቸው ውሳኔዎች ማለቷ እንጂ እሷ ላይ ጮኬባት እንኳ አላውቅም ሲል መልስ ሰጥቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ተጠባባቂ ፕሬዚደንት ኦሌክሳንደር ቱርቺኖቭ በሁለት የሀገሪቱ ምስራቃዊ ከተሞች ለተቃውሞ የወጡት የሩሲያ ደጋፊ ሰልፈኞች መሳሪያዎቻቸውን ካወረዱና የወረሯቸውን የመንግስት ህንጻዎች ከለቀቁ ምሕረት እናደርግላቸዋለን ሲሉ ቃል ገብተዋል። ሚስተር ቱርቺኖቭ ይህን የገቡትን ቃል በፕሬዚደንታዊ አዋጅ ኦፊሴል አደርገው ፈቃደኛ ነኝ ሲሉም ዛሬ ማስታወቃቸው ተነግሯል። ይሁን እንጂ በሉሃንስክና በዶኔትስክ ከተሞች የመንግስት ህንፃዎችን ከያዙት ተቃዋሚ ሰልፈኞች መካከል ስለ ፕሬዚደንቱ ጥሪ የተሰጠ ምላሽ የለም። እስካሁን ተቃዋሚ ሰልፈኞቹ በቅርቡ በክሬሚያ እንደተደረገው ከዩክሬን ተገንጥሎ ከሩሲያ የመቀላቀል ውሳኔ ህዝብ እኛም እናድርግ በማለት ነው የጠየቁት። ትናንት የዩክሬን የአገር ግዛት ሚኒስትር አርሴን አቫኮቭ ተቃዋሚ ሰልፈኞቹ ከወረሯቸው የመንግስት ህንፃዎች ዛሬ አርብ በድርድርም ይሁን በግድ ይለቃሉ ማለታቸው አይዘነጋም። ይህ በዚህ እንዳለ የሩሲያው ፕሬዚደንት ቪላዲሚር ፑቲን ዩክሬን ያለባት የተፈጥሮ ጋዝ ግዢ እዳ ጉዳይ የማይፈታ ከሆነ ሀገራቸው በዚያች በዩክሬን በኩል አድርጋ ወደ አውሮፓ የምትልከው የተፈጥሮ ጋዝ ሊስተጓጎል እንደሚችል ፍንጭ የሰጠ ደብዳቤ ለአውሮፓ መሪዎች ልከዋል። በመጨረሻም ደብዛው እንደጠፋ ያለው የማሌዥያው የመንገደኞች አይሮፕላን ፍለጋ ላይ የተሰማሩት ሰራተኞች ከአይሮፕላኑ የበረራ መረጃ መዝጋቢ መሳሪያ የሚመጣ ነው ብለው የጠረጠሩትን ተጨማሪ የድምፅ ምልክት ዛሬም አግኝተዋል። ዛሬ ሐሙስ በደቡባዊ ህንድ ውቅያኖስ የተሰማራ የቅኝት አይሮፕላን ባለፈው ሳምንት መርከቦች ድምፅ አገኙ በተባለበት አካባቢ ዛሬም ተጨማሪ ድምፆች ማግኘቱን የአውስትራሊያ ባለሥልጣናት ገልጠዋል። የፍለጋው ኃላፊ አውስትራሊያዊው አንገስ ሂውስተን በሰጡት መግለጫ የተገኘውን ድምፅ ሌሊቱን መመርመሪያ ያስፈልጋል ብለው ነገር ግን ከሰው ሠራሽ ምንጭ የመጣ የመሆን ተስፋ የሚሰጥ ነው ብለዋል። እነዚህ በየጊዜው ተገኙ የተባሉ ድምፆች አይሮፕላኑን ፍለጋ አካባቢ የአይሮፕላኑን ፍለጋ አካባቢ በማጥበብ ወይም ለማጥበብ ረድተዋል። ሆኖም መርከቦቹ በ57 ሺህ ካሬ ኪሎ ሜትር ክልል የያዙትን ፍለጋ ዛሬም ቀጥለዋል። የአይሮፕላኑ የበረራ ሬከርድ መዝጋቢ ብላክ ቦክስ ባትሪ ለአንድ ወር ብቻ የሚያገለግል በመሆኑና አይሮፕላኑ ከተሰወረ ወር በማለፉ አሳሾቹ ድምፁ የሚመጣበትን ቦታ ለማወቅ ከጊዜ ጋር እሽቅድምድም ላይ ናቸው ተብሏል። ቦይንግ 777 የማሌዥያ ንብረት የሆነው ጄት 239 ተሳፋሪዎችን ይዞ ከዋና ከተማይቱ ኳላላምፑር ወደ ቤጂንግ ሲያመራ የገባበት የጠፋው በአውሮፓውያኑ የዘመን አቆጣጠር መጋቢት 8 ነው። 33 ቀን ሆኖ ማለት ነው። የዜናው ክፍለ ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ እስከ ምሽቱ አራት ሰዓት አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ13870፣ እንዲሁም በ25 ሜትር ባንድ በ11905፣ በ11925፣ በ12005 እና 12140 ኪሎ ሄርስ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 2 2006 ምሽት ፕሮግራማችን ነው። የአሜሪካኑ ትምህርት ወደ ኢትዮጵያ ስናመጣው ምን አይነት ትምህርት ነው ኢትዮጵያ ሊጠቅማት የሚችለው? ይሄ ትምህርት እንዴት ነው ለኢትዮጵያን ሁኔታ እድገት አስተዋጽኦ ማድረግ የሚችለው? ይሄ ትምህርት ምን ያህል ኢትዮጵያውያንም ጥሩ ኢትዮጵያዊ ያደርጋቸዋል የሚለውን ጥያቄ ላይ የተመሰረተ አልነበረም፣ አንደኛ ክፍል ጀምሮ እስከ ዩኒቨርሲቲ የምንማረው ትምህርት። የሥነ ልቦና ጠቢቡ ዶክተር አለማየሁ መኮንን የባህል ለውጥ በኢትዮጵያ የሚል መጽሐፍ በእንግሊዝኛ አዘጋጅተዋል። በባህልና ማህበረሰብ ክፍለ ጊዜ ውይይታለን። ጠብቋቸው።

ከሁለት ሳምንታት በኋላ አዲስ አበባ ላይ የሚያካሂዱት የእግር ጉዞ ዓላማ በተመሳሳይ ጾታ ግንኙነትና በሌሎችም መጤ ባሏቸው ልማዶች ወይም የባህል ዘርፎች ላይ ግንዛቤ መፍጠር መሆኑን አዘጋጆቹ ማኅበራት አስታውቀዋል። ሁለቱ ማኅበራት ዛሬ በሰጡት መግለጫ የተመሳሳይ ጾታ ግንኙነት ሊወገዝ የሚገባ መሆኑን አብራርተዋል። እስክንድር ፍሬው ተጨማሪ አለሁ። ማህበረ ወይንዬ አቡነ ተክለ ሃይማኖት የተባለው መንፈሳዊ ማህበርና የአዲስ አበባ ወጣቶች ፎረም የፊታችን ሚያዝያ 18 በአዲስ አበባ የሚያካሂዱት የእግር ጉዞ እውቅና ተሰጥቶታል። ዝግጅቱም ተጀምሯል። ሁለቱ ማህበራት ዛሬ በሰጡት ይፋ መግለጫ የጉዞውን ዝግጅትና ዓላማ አብራርተዋል። ጉዞ ከተክለ ሃይማኖት አደባባይ ተነስቶ ዋናው ፖስታ ቤት አካባቢ ወደሚገኘው ኢትዮ ኪዩባ አደባባይ የሚደረግ መሆኑን ነው ያስረዱት። የአዲስ አበባ ወጣቶች ፎረም ሰብሳቢ ጸጋዬ ገብረ ጻዲቅ እንዳለው የዚህ ጉዞ ዓላማ በግብረ ሰዶምና በሌሎችም መጤ ባህሎች ላይ ግንዛቤ መፍጠር ነው። ሰልፉን ለምን አሁን ማካሄድ አስፈለገ ለሚለው ጥያቄም የተመረጠው ጊዜ ከምንም ነገር ጋር ግንኙነት እንደሌለው ተናግሯል። ያው ጊዜውን ለምን መረጣቸው የሚለው ነገር በየትኛው ጊዜ ላይም ቢሆንም የጊዜ ጉዳይ ሳይሆን እኛ ማህበረ ወይን ይሄ ጉዳይ ይዞ ሲመጣ የግንዛቤ ማስጨበጫ መድረክ እንደመሆነ መጠን ስለዚህ በዚህ ደረጃ ላይ ብናደርገው ከጊዜ አኳያ ምንም ችግር አያመጣውም የሚለው ነገር ነው እንጂ ከጊዜ አኳያ ኤንታይም ቢሆን ምንም ማለት አይደለም። ለምን ጥናታዊ ጽሑፎች አሉ በዚህ ዙሪያ ላይ ይህን ጥናታዊ ጽሑፍ ትክክል ነው፣ ትክክል አይደለም የሚለው ነገር ሰው እንዲያውቀው አዌርነሱ እንዲኖረው ነው ዋናው አላማችን እንጂ የጊዜ አጠቃቀማችን እንዳይደለም ፎከስ ያደረግ ነው። አዘጋጆቹ እንዳሉት ይህ የእግር ጉዞ የተመሳሳይ ጾታ ግንኙነትን በተመለከተ የሚያካሂዱት የግንዛቤ ማስጨበጫ እንቅስቃሴ አካል ነው። የፊታችን ቅዳሜ ለምሳሌ በዚሁ ርዕስ ላይ የፓናል ውይይት እንደሚካሄድ ጠቁመዋል። ሚያዚያ 18 ደግሞ በተመሳሳይ ጾታ ግንኙነት ላይ ግንዛቤ ማስጨበጥን አላማው ያደረገው የእግር ጉዞ ይካሄዳል። እንዲህ አይነቱ እንቅስቃሴ ያስፈለገው ለምን እንደሆነ ያብራሩት የማህበረ ወይንዬ አቡነ ተክለ ሃይማኖት ሰብሳቢ መምህር ደረጀ ነጋሽ ናቸው። በመጀመሪያ ደረጃ ሆሞሴክሹዋል በራሱ ታሪክን የሚያበላሽ በባህል የተጠላ የጤና ጠንቅ የሆነ ለተለያዩ በሽታዎች የሚዳረግ ነው። ሆሞሴክሱአል በተለይ ለኤች አይ ቪ መስፋፋት ትልቁን በር የሚከፍት ለፊንጢጣ ካንሰር የሚዳርግ ለፊንጢጣ መንበሩ የሚዳርግ ወፍራሙን አንጀት የሚያቆስል እና ለበሽታ የሚዳረግ ነው። በባህላችንም አጸያፊ የሆነ ነገር ነው። በኢትዮጵያ ሕግም ወንጀል ነው። ይሄንን ነው ግንዛቤ ማንም ሰው እንዲጨብጥ የምናደርገው በዛ ህይወት ውስጥ ያሉ ሰዎች ከዛ ህይወት ውስጥ እንዲወጡ ነው። በተለያየ አደንዛዥ እጽ ውስጥ ያሉትም ሰዎች ለዚህ ህይወት ውስጥ እየተዳረጉ ነው እና ያለው ጉዳቱ ከፍተኛ ጉዳት እያደረሱ ነው ያሉት። በመስፋፋት ደረጃ ሴክስ ቱሪዝም አንዱ የግብረሰዶም መናኸሪያ እየሆነ ነው ያለውና በዚህ ላይ ህዝቡ ትኩረት እንዲሰጥበት ነው የምንፈልገው። ና በህግ አካባቢ ወንጀል ነው። ትውልድ እንዳይቀጥል የሚያደርግ ነው እንቅስቃሴያቸው በመንግስት ላይ ጭምር ጫና የማሳደር አላማ እንዳለው የተጠየቁት አዘጋጆቹ ዋናው ትኩረት በህብረተሰቡ ላይ መሆኑን አስታውቀዋል። መምህር ደረጀ ነጋሽ ይቀጥላሉ። አሁን እኛ ግንዛቤ ስንፈጥር፣ ህዝቡ ሲያውቅ የህዝቡን ጥያቄ መንግስት የህዝብ ውክልና ነው ያለው ነው ህግ የሚወጣው ደግሞ ከሀገሪቷ ታሪክ ከሀገሪቷ ባህል ሁኔታና ና የህዝቡን ፍላጎት ሊያሟላ የሚችል ህግ ነው የሚወጣው ስለዚህ የህዝቡ ግንዛቤ ባደገ ቁጥር መንግስት የህዝቡን ጥያቄ ይመለሳል ብለን እናምናለን። የኛ አላማ ምንድን ነው? መንግስትን መቃወም፣ መንግስትን እንዲህ አይነት ጥያቄ መጠየቅ ሳይሆን ህዝቡ ስለዚህ ነገር ጎጂነትና ግብረሰዶም ምንድን ነው የሚለውን እንዲያውቅ ማድረግ ነው። ታወቀ በኋላ የህዝቡ ጥያቄ ነው። የህዝቡን ጥያቄ ደግሞ መንግስት ይመለሳል። የኢትዮጵያ ህግ የተመሳሳይ ጾታ ግንኙነትን አይደግፍም ያሉት አዘጋጆቹ ይህ በራሱ የመንግስትን አቋም እንደሚያንጸባርቅ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምጽ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። በኢትዮጵያ ለ438 ቀናት ታስረው በይቅርታ የተፈቱት ሁለት ስዊድናውያን ጋዜጠኞች እንዲለቀቁ የዩናይትድ ስቴትስ ከፍተኛ ባለስልጣናትን ያካተተ ዘመቻ ተካሂዶ እንደነበረ በኢትዮጵያ የቀድሞ የስዊድን አምባሳደር ባሳተሙት መጽሐፍ ላይ ይፋ አድርገዋል። በኢትዮጵያ ኦጋዴን ግዛት ከሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ታጣቂዎች ጋር ያለፈቃድ ፈቃድ ወደ ኢትዮጵያ ድንበር ተሻግረው የተያዙት ወደ ኢትዮጵያ ድንበር ተሻግረው የተያዙት ሁለቱ ስዊድናውያን ጋዜጠኞች የተፈቱበትን ሂደት አምባሳደር ጄንስ ኦድላንደር እንዲያብራሩ ፒተር ሃይንላይን ጠይቋቸዋል። ሄኖክ ሰማግዜር ይዞታል። በሰኔ ወር ማብቂያ 2003 ዓ ም ሁለቱ ስዊድናውያን የፎቶ ጋዜጠኛው ዮሀን ፐርሽን እና ዘጋቢው ማርቲን ሽቤ በሰሜናዊቷ የሶማሊያ ራስ ገዝ ፑንትላንድ በኩል ድንበር ተሻግረው ወደ ኢትዮጵያ ሶማሌ ክልል አቀኑ። በኢትዮጵያ ኦጋዴን ግዛት ከሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ታጣቂዎች ጋር ያለ ፈቃድ ወደ ኢትዮጵያ ድንበር ተሻግረው በቁጥጥር ስር የዋሉት ሁለቱ ስዊድናዊ ጋዜጠኞች ታዲያ በኢትዮጵያ ከፍተኛ ፍርድ ቤት አሸባሪነትን በመደገፍና የሀገር ሉዓላዊነትን በሚጻረር መልኩ ድንበር በመሻገር ጥፋተኛ ተብለው በከፍተኛው ፍርድ ቤት የአስራ አንድ ዓመታት እስራት ተበይኖባቸው በይቅርታ በመስከረም 2005 ዓ ም መፈታታቸው ይታወሳል። በወቅቱ በኢትዮጵያ የስዊድን አምባሳደር የነበሩት የንስ ኦድላንደር በቅርቡ ባሳተሙት ለስላሳ ዲፕሎማሲ ሳይለንት ዲፕሎማሲ በሚል ርዕስ ባሳተሙት መጽሐፍ ጋዜጠኞቹ እንዲፈቱ ከፍተኛ የዩናይትድ ስቴትስ ባለሥልጣናት ሚና መጫወታቸውን ገልጸዋል። በወቅቱ የዩናይትድ ስቴትስ አምባሳደር የነበሩት ዶናልድ ቡት እና የኤምባሲው ሠራተኞች በስራ ያግዙ እንደነበርና አምባሳደር ቡት ደግሞ የፍርድ ሂደቱ ሲጀመር በፍርድ ቤት ተገኝተው እንደነበረ ገልጸዋል። በተጨማሪም ሱዛን ራይስ እና ሂላሪ ክሊንተን ጉዳዩ እልባት ያገኝ ዘንድ ግፊት አድርገዋል። ለማረጋገጥ ባልችልም፣ ፕሬዚዳንቱ ራሳቸው በውይይቱ መሀል አንስተውታል ሲባል ሰምቻለሁ። እነዚህ የዩናይት ስቴትስ ድጋፎች በጣም አግዘውናል። ለእኔ እንደ አምባሳደርነቴ እርዳታውን በማግኘቴ ደስተኛ ነኝ። ኮንቲነንት ፎቶ ጆርናሊስት ኤጀንሲ ለሚባል ድርጅት የሚሰሩት የ29 ዓመቱ በወቅቱ ማለት ነው ዮሀን ፐርሽንና የ30 ዓመቱ ማርቲን ሽቤዬ ከዚህ በፊት በተለያዩ አስቸጋሪና ሕይወታቸውን አደጋ ላይ የጣሉ አካባቢዎች እየተዘዋወሩ ዘገባዎችን ሲያቀርቡ ቆይተዋል። ወደ ኢትዮጵያ ታዲያ ከመሻገራቸው በፊት ከኢትዮጵያ መንግሥት ጋር በመተባበር አልሸባብን የሚወጉት አህሉሱና ዋጀማ የተባሉ ማዕከላዊ የሶማሊያ መንግስትን በወቅቱ ይቆጣጠሩ ከነበሩ ታጣቂዎች ጋር ተገናኝተው ዘገባ ሲያቀርቡ ነበር። የኢትዮጵያ መንግስት ጋዜጠኞች ወደ ሶማሊያ ክልል በተለይ ወደ ኦጋዴን እንዲገቡ ስለማይፈቅድ፣ ከሶስት ዓመት በፊት የወጣ ሪፖርት በሶማሊያ ክልል የሚደርሱ የሰብአዊ መብት ጥሰቶች፣ የጦር ወንጀልና በሰው ላይ የሚፈጸሙ ግፎች ያላቸውን ሂውማን ራይትስ ዋች ያቀረበውን ዘገባ ያነበቡት ጋዜጠኞች የተቃጠሉ መንደሮችን የተደፈኑ የውሃ ጉድጓዶችን ሁሉ የሳተላይት ምስል አስደግፎ የሰብአዊ መብት ተሟጋች ቡድኑ ያቀረበውን መረጃ የተመለከቱት ጋዜጠኞች በዚሁ በተመሳሳይ ዓመት ደግሞ የተባበሩት መንግስታት ድርጅት የኢትዮጵያ መንግስት ወደ ኦጋዴን የሚላከውን እርዳታ ማገዱንና አንዳንድ መንግስታዊ ያልሆኑ ድርጅቶች ስራ እንዲያቆሙ ማስታወቁን የሰሙ ጋዜጠኞች ታዲያ ይህንን ለማጣራት ወደ ኦጋዴን መጓዝ ፈለጉ። በአዲስ አበባ በኩል ፈቃድ ስለማይገኝ እውነት ከሆነ ከራሳቸው ከ ታጣቂዎቹ ለመስማት በሶማሊያ በኩል ተሻግረው ወደ ኢትዮጵያ ኦጋዴን አቀኑ። ስራቸውን ሳይፈጽሙ በሶማሌ ክልል የጸጥታ ኃይሎች በቁጥጥር ስር ከዋሉ ጀምሮ በኢትዮጵያ ታስረው የቆዩባቸውን ጊዜያት የሚያሳይ 438 ቀናት የሚል መጽሐፍ አሳትመዋል። 438 ዴይዝ የሚል በእንግሊዝኛ ማለት ነው። የቀድሞ የስዊድን አምባሳደር የንስ ኦድላንደር ያሳተሙት መጽሐፍ ደግሞ ጋዜጠኞቹ በይቅርታ እንዲፈቱ ዲፕሎማሲ የተጫወተው ሚና ያሳያል። ከዚያም በተጨማሪ የመገናኛ ብዙሃን ሚና ከፍተኛ መሆኑን ለቪኦኤ ሚስተር ኦርድላንደር ገልጸዋል። ነገሮች እንዳይካረሩ አለሳልሰንም መያዛችን አስፈላጊ ውሳኔ እንደነበር አሁንም ማምናለው። ውይይቶችም በድብቅ እንዲሆኑ ነበር ፍላጎታችን። የታሰሩት የስዊድን ጋዜጠኞች ጆሃንና ማርቲን እየረዱን ጉዳዩን የሚዘግቡት የዓለም መገናኛ ብዙኃን በተለይም ደግሞ የስዊድን ጋዜጦች ዘገባቸው የሰከነ እንዲሆን አደረግን። በእርግጥ ጉዳዩ ከፍተኛ ስሜት ያጫረ ቢሆንም አለሳልሰን መያዛችን በእጅጉ ጠቅሞናል። አምባሳደር የንስ ኦድላንደር በዚህ መጽሐፋቸው የኢትዮጵያ የፍትህ ሥርዓት እንዴት እንደሚሠራ ከምዕራባውያን ጋር ደግሞ በንጽጽር እንዴት እንደሚለይ በመጽሐፉ አስቀምጠዋል። ፍጹም የተለየ ሆኖ ነው ያገኘነው ነው። የሕግ አማካሪ ነበረን። በመጀመሪያ ጊዜ የተለየ ሂደት እንደሆነ ነበር የገለጸልን። በእውነታም ያገኘነው ይህንኑ ነው። ከለመነው የፍትሕ ስርዓት ይለያል። ጋዜጠኞች ምስክርነታቸውን እንዲሰጡ ከፎክስ ኒውስ እና ዴይሊ ቴሌግራፍ ፍርድ ቤት ጠርተን የጋዜጠኝነት ስራ እንዴት እንደሚሠራ ከአብራሩ ወዲያ በቀረበው ማስረጃና የምስክርነት ቃል ክርክሩን አሸንፈናል ብለን ነበረው። ሆኖም የፍርድ ቤቱ ውሳኔ በጣም የከፋ ሆነ። ጋዜጠኞቹ ዮሀን ፐርሽንና ማርቲን ሽቤ በፍርድ ቤቱ የ11 ዓመት እስራት ቢበየንባቸውም በይቅርታ በ2005 ዓ ም መግቢያ ላይ መፈታታቸው ይታወሳል። በአሁኑ ወቅት ለመገናኛ ብዙሀን ነጻነትና ለጋዜጠኞች ተቆርቋሪ የሆነው ስራቸውን ቀጥለዋል። በኢትዮጵያ በስር የሚገኙ ጋዜጠኞች ርዮት አለሙ፣ እስክንድር ነጋ፣ ውሸት ታዬና ሌሎችም እንዲፈቱ ጥሪ በማቅረብ ላይ ናቸው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ላለፉት በርካታ ዓመታት እንደ ሀገር አንዳንድ መሠረታዊ የሚሰኙ ሁኔታዎችን አሟልታና እንደ ሉዓላዊት ሀገርም ግዴታዎቿን ተወጥታ መቀጠል የተሳናት የላሸቀች ሀገር ተደርጋ ስትወሰድ የቆየችው ሶማሊያ መሻሻሎች እየታዩባት መሆኑ እየተወራላት ነው። በባህር ላይ ውንብድና በበረታ ድህነትና በሽብር ተግባራት ተቀፍድዳ የቆየችው ሶማሊያ ከቅርብ ጊዜ ወዲህ በብሔራዊ ደረጃ እያስመዘገበች ያለችው የጸጥታ መሻሻል የኋላ ኋላ ለዘላቂ ሰላምና መረጋጋት ልትበቃ ነው የሚል ተስፋ እንዲያቆጠቁጥ ምክንያት ሆኗል። ይህ በእንዲህ እንዳለ ጠንካራ የመጣኔ ሀብት ግንባታ ለዘላቂ ሰላሟ ወሳኝ ነው የሚሉት ባለሥልጣናት በጦርነት ወደ ተበጣጠሰችና የተንኮታኮተች አገራቸው የውጭ መዋዕለንዋይ ለመሳብ በታለመው ውጥን ወደ ተባበሩት አረብ ኤሚሬቶች ተጉዘዋል። ፊሊፕ ዋልተር ዋልማን ለአሜሪካ ድምፅ ከዱባይ ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርቧል። የውጭ መዋለንዋይ አፍሳሾችን ወደ ሶማሊያ ለመጋበዝ የታለመው የዱባዩ ጉባኤ ተሳታፊዎች ዓለም ለዓመታት ስለ ሶማሊያ ሲያውቅ ከኖረው የተለየ ገጽታ ነው የሳሎት። ሃንገር ፓይረሲ ቴሮሪዝም። ያለፉት በርካታ አመታት የሶማሊያ ገጽታ የረሃብ የባህር ላይ ዘረፋና የሽብር እንቅስቃሴዎች እየጎሉበት ነበር። ዛሬ የምታዩት ግን ከዚያ የተለየ ገጽታ ነው። በመሿለኪያው መጨረሻ እንደሚታየው የብርሃን ወጋገን ያለ ተስፋ መፈንጠቁና የተሻለ ሕይወት ማቆጥቆጥ መጀመሩን ነው የምታዩት። ይህ ነው ዛሬ ልናሳያችሁ የምንሻው የሶማሊያ አዲስ ገጽታ። የቀድሞ የሶማሊያ ሽግግር መንግሥት ፕሬዚዳንት አሊ መሐመድ ጌዲ ናቸው ለሁለት አሠርታት በዘለቀ የእርስ በርስ ጦርነት ስትታመስ በቆየችው ሶማሊያ እያደር እየጎለበተ የመጣው ይህ የሰላምና መረጋጋት ሁኔታ በአመዛኙ በውጭ ኃይሎች እገዛ የተገኘ ነው። የአፍሪካ ሕብረት የሰላም አስከባሪ ኃይል ባለፈው ዓመት የጽንፈኛውን አልሻባብ ሚሊሻዎች ከዋና ዋና የአገሪቱ ከተሞች ተጠራርገው እንዲወጡ ረዳ። በሶማሊያ የባህር ዳርቻዎችና በአካባቢው በተደጋጋሚ ይፈጸም የነበረው የባህር ላይ ውንብድና እንዲሁም ጥቃት በእጅጉ እንዲቀንስም ዓለም አቀፉ የባህር አሰሳና ቁጥጥር ሥራዎች ዋነኛው ምክንያት ሆነ። እንደ ጌዲ ገለጣ ግን የችግሮቹ መነሻ ለሆነውና በሶማሊያ ኅብረተሰብ ኑሮ ውስጥ በእጅጉ ተንሰራፍተው የሚታየውን የከፋ ድህነት መቀነስ ካልተቻለ የተገኘውን ምርታ በቀላሉ እንዳይቀለበስ ስጋት አለ። አልሸባብ የሚመለምላቸው የወጣቱ ትውልድ አባላት ለመኖር ሲሉ የተባሉትን ለማድረግ የተገደዱ ናቸው እንጂ ጽንፈኛ አመለካከት አራማጆች አይደሉም። ስለሆነም የሥራ ዕድል ከፈጠርንላቸው በመረጋጋቱ ሥራና በአገሪቱ ጸጥታ መረጋገጥ አመርቂ ሚና ሊጫወቱ ይችላሉ ብዬ አምናለሁ። ሐሳን ዱዴ የሶማሊያው የምጣኔ ሀብት መድረክ ሊቀመንበር ናቸው። የባሕር ላይ ውንብድናን በመሳሰሉ ሕገ ወጥ እንቅስቃሴዎች ለመሳተፍ መማረክ የሥራ ዕድል በሌለበት አማላይ ሆኖ መገኘቱ ነው በሚለው ይስማማሉ። የጸጥታ ሁኔታው እየተሻሻለ ባለበት በዚህ ወቅት መዋለ ንዋይ አፍሳሾችን ወደ ሶማሊያ ለመሳብ መሞከር ቁልፍ ነው የሚሉት ዱዴ የሥራ ዕድል መፈጠር ለሶማሊያ ብቻ ሳይሆን ለንዑስ አጉሩም ጭምር የደህንነት ዋስትና መረጋገጥ ያግዛል ይላሉ። የሰላም አስከባሪ ሰራዊት ወደ ሶማሊያ መላክ ለችግሩ ምላሽ ያለመሆኑን ዓለም አቀፍ ድርጅቶችና ዓለም አቀፉ ማኅበረሰብ እየተገነዘቡት ነው ብዬ አምናለሁ። ሰው ስራ ሲያገኝና ኑሮ ሲሻሻል ላልሆኑ ነገሮች የመጋለጡ ዕድል አናሳ ነው። ይህ በእንዲህ እንዳለ በሶማሊያ ያለው አጠቃላይ ሁኔታ መሻሻል ይታይበት እንጂ በማንኛውም መመዘኛ ግን ለመዋለንዋይ አፍሳሾች በአመቺነቱ የሚመረጥ አይደለም። አሁንም ለደህንነት አስጊ የሆኑ ሁኔታዎች መኖራቸው፣ ማዕከላዊ መንግሥት ያለመኖሩ፣ የንቅዘትና ሙስና መንሰራፋትና እንዲሁም የሰለጠነ ባለሙያ እጥረት ከደንቃራዎች ውስጥ ናቸው። የውጪ መዋለንዋይ አፍሳሾችን አሰራር የሚያቀላጥፍ ሕግ ለመቅረጽ ባለሥልጣናት በደፋ ቀናው ሂደት ላይ መሆናቸው ቢነገርም ተፈላጊው ሕግ እስካሁን ያለመኖሩ ግን ሌላው ፈተና ነው። መዋለ ንዋይ አፍሳሾች ይህንን ወደ መሰለ ሁኔታ መግባት ይሰጋሉ። ይሁን እንጂ ብዙ እድሎች አሉ። የሶማሊያ ዓመታዊ የነፍስ ወከፍ ገቢ ከጎረቤት ኢትዮጵያ ጋር በእኩል ደረጃ ላይ የሚገኝ ነው። እንደ እውነቱ ከሆነ በተረጋጋ የሰላም ሁኔታ ውስጥ ከሚገኙ በርካታ የአፍሪካ አገሮችም የተሻለ ይዞታ ነው ያለው። ሶማሊያ እያደገች ምጣኔ ሀብቷን በአንጻሩ እየበለጸገ ነው በመለዋ ሶማሊያ በ አንድ መቶ ሰላሳ ቅርንጫፎቹ የሚንቀሳቀሰው የደሃብ ሽል ባንክ ሥራ አስፈጻሚ ሊቀመንበር ሂርሲ ዲሪር ናቸው። ይህን ያሉት ሶማሊያ የመልማት አቅም ያለው የግብርና ሀብት የቀንድ ከብትና አሳ እንዲሁም የሃይድሮ ካርቦን ክምችት ጨምሮ ከግምት የሚጣፍ የተፈጥሮ ሀብት ያላት አገር ናት ብለው ያምናሉ ባለሙያዎች። ሆኖም የተሻሻለውን የአገሪቱን የጸጥታ ሁኔታ ተከትሎ ቁጥሩ በመጨመር ላይ ያለ የውጭ መዋለ ነዋይ በዚያች አገር ፈሰስ መደረጉ ቢዘገብም አጠቃላይ ይዞታው ግን አሁንም ያልጎለበተና በእጅጉ ደካማ ነው። የተባበሩት የአረብ ኤምሬት፣ ኦማንና የመን በሶማሊያ ባለው የመዋለ ነዋይ ፍሰትና የንግድ እንቅስቃሴ ባላቸው ተሳትፎ ጎልተው ከሚታዩት አገሮች ውስጥ ናቸው። በቀጣዩ የመጽሄት ክፍለ ጊዜ ዘገባ ሩዋንዳን ይሆናል የምንመለከተው። በዚያች ሀገር በ1994 ዓመተ ምህረት በዘር ክፍፍል 800000 ሰው በጅምላ የተፈጀባት ሩዋንዳ ራሷን መልሳ እየገነባች ወደፊት ለመራመድ እየጣረች ትገኛለች። የሩዋንዳን ፍጅት 20ኛ ዓመት መታሰቢያ ስነ ስርዓት ለመከታተል ኪጋሊ የሚገኘው የአሜሪካ ድምጽ ጋዜጠኛ ጌብጃ ስሎ አገሪቱ በአንዳንድ መስክ ያገገመችው የግል ፖለቲካዊ ነጻነትን መስዋዕት በማድረግ መሆኑን ይናገራል። ዘገባውን ትዝታ በላቸው ታቀርበዋለች። ሩዋንዳ ዛሬ ድንቅ ታድሶ የምታንጸባርቅና ፈጣን የኢኮኖሚ እድገት ያስመዘገበች ሀገር ናት። ዋና ከተማዋ ኪጋሊ ሲታይ ያለፈው ምዕተ ዓመት እጅግ አሰቃቂ ፍጅት ከዓመታት በፊት ተካሂዶባታል ብሎ ለማመን ያዳግታል። አገር ጎብኚዎች ብዙውን ጊዜ ጽዳታቸው በተሟላ መንገዶቿ፣ በብቁ የዘመናዊ ቴክኖሎጂ አጠቃቀሟ በቀልጣፋ በንግድ አሳታፊነቷ ያደንቋታል። ይህ ሁሉ እድገት ቢመዘገብም ታዲያ የሩዋንዳ ገዢ ፓርቲ ፖለቲካውን ብቻውን ጨምድዶ የያዘ መሆኑን ተቺዎች ይናገራሉ። ካሪያና ተትረስኪያና የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች የሩዋንዳ ጥናት አቅራቢ ናቸው። በእውነቱ ሩዋንዳ አለ የሚባል ምንም የዲሞክራሲ ፍንጭ የለም። የተቃዋሚ ፓርቲዎች አገሪቱ ውስጥ ሊንቀሳቀሱ አይችሉም። በአሁኑ ጊዜ ሁለት ተቃዋሚ ፓርቲ መሪዎች አንዱ አስራ አምስት ሌላው አራት ዓመት ተፈርዶባቸው እስር ቤት ናቸው። የሚመሯቸው ፓርቲ አመራርና አባላትም አያሌ ጊዜያት እየታሰሩ ይፈታሉ። ፕሬዚደንት ካጋሜና የሩዋንዳ ፓትሪዮቲክ ፍሮንት የሩዋንዳ አርበኞች ግንባር ፓርቲያቸው በአገሪቱ ዋናዎቹ የፖለቲካ ፈላጭ ቆራጭ ኃይል ናቸው። በተቃዋሚነት የተመዘገበ አንድ ፓርቲ ብቻ በሀገሪቱ የሚገኝ ሲሆን አብዛኞቹ ተቃዋሚዎች አገር ጥለው ኮብልለዋል። በሚስተር ካጋሜ አስተዳደር ስር ሀገሪቱ በኢኮኖሚ አደገች ቢባልም ሕዝቡ የፖለቲካ ነፃነቱን ተነፍጎ ነው ይላሉ ተቃዋሚዎች። ሩዋንዳን ናሽናል ኮንግረስ ወይም የሩዋንዳ ብሔራዊ ኮንግረስ የተባለ ተቃዋሚ ፓርቲ አባል ቲዎዣን ሩዱስዋንጋ እዚህ እዚህ ዋሽንግተን ዲሲ ነው የሚኖሩት። የኢኮኖሚ ልማትን ለማምጣት የህዝብ መብት መከበር የለበትም በሚለው አመለካከት ነው ያልስማማም እንደ እውነቱ ከሆነ ሁሉም ስለ ሰብአዊ ፍጡር ተሞክሮ የተጻፉ መዛግብት የሚጠቅሙት አገር እንድታድግ፣ እውነተኛ ብልጽግና እንዲኖር፣ በእውነቱ ሰዎች በነጻነት መኖር ይገባቸዋል። በዚህ ባለፈው ጥር ወር ቀድሞ የሩዳ ሲዋንጋ ባልደረባና የሩዋንዳ መንግሥት ስለላ ድርጅት ኃላፊ የነበሩ ፓትሪክ ካሪጌያ በአንድ የደቡብ አፍሪቃ ሆቴል ክፍል ውስጥ ተገለው ተገኙ። የሩዋንዳ መንግስት ባለስልጣናት በግድያው ተቃዋሚዎችን ወንጅለው እኛ የለንበትም አሉ። በካሪንጊያ መገደል ግን ደስታቸውን አልሸሸጉም። ከኪጋሊ ወጣ ብሎ በሚገኝ ስፍራ ስለ ዘር ጅምላ ፍጅቱ የተደረገ ስነ ስርዓት ላይ ንግግር ያደረጉት የሩዋንዳ መከላከያ ሚኒስትር ጄምስ ካባሬቤ መንግስትን ለሚቀናቀኑ ጥብቅ ማሳሰቢያ አስተላልፈዋል። አገሪቱን ወደ ኋላ ወደ ነበረችበት ለመመለስ የሚፈልጉ አሉ። ይህን ርዕዮተ ዓለም የሚከተለው አሉ፣ ግን ያን ርዕዮተ ዓለም እንደያዙ ነው ወደ መቃብራቸው የሚሄዱት። የተቃዋሚ መሪዎች በፍርሃት ድባብ ስር ነው የሚኖሩት ይላሉ፣ የዋሽንግተኑ የተቃዋሚ ድርጅት አባል ሩዲስ ዋንጋ ያሳስበናል። እንደሚያሳስበንም ለመንግስታት ገልጸናል። ከዚያ ወዲያ ግን ለውጥ የሚመጣው በውድ ዋጋ ነው። እናም ነጻነት ነጻ አይደለም፣ ወይም በርካሽ ዋጋ አይገኝም። ሩዋንዳ በዘር ጅምላ ፍጅት አንድ ትውልድ አታለች። ሆኖም ያን ክስተት ከኋላ የቲቼ እምርታ ላይ ነኝ ባይናት ተቺዎች ግን መንግስት ተቃዋሚዎቹ ላይ የሚወስደው ጥብቅ እርምጃና አረግብ ያለው የፖለቲካ ውጥረት ሀገሪቱን መልሶ ግጭት ውስጥ እንዳይዘፍቃት ያስጠነቅቃሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ ፕሮግራማችን ነው። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆነ አዲስ አበባ ላይ። ወደ ተከታዩ ዝግጅታችን ከመሸጋገራችን በፊት ጥቂት አስተያየቶቻችሁን እናሰማቸዋለን። በኢሜል ከደረሱን እንጀምር። የትግራይ ሕዝብ በረሃብና በውሃ እጥረት እየተሰቃየ መፍትሄ ከመፈለግ ይልቅ መንግስት የተቃዋሚ ድርጅት አባላትን ማሰር ማሰርና ማንገላታት ስራዬ ብሎ ተያይዞታል ያሉት አድማጭ ላብነት ያሉትን እንደሚከተለው ይገልጻሉ። የአርና አመራሮች ድጋሚ መታሰር አንዱ ማሳያ ነው ብለዋል። ለማስረጃነት ወከባውን ሲቀርጽ ድብደባም ደርሶባቸዋል። አባላቱም ህዝባዊ ስብሰባ ጠርተው ስብሰባ አልቆ ሊወጡ ሲሉ ፖሊሶች ከውጭ ጠብቀው አስረዋቸዋል። ህግ የለም ወይ ፍትህ የለም ወይ ሲሉም በጥያቄ ደመድማለሁ። አድማጭ እኔን በጣም የሚገርመኝ ይላሉ ሶሎሞን ገብረስላሴ የተባሉ ሌላው አድማጫችን። እኔን በጣም የሚገርመኝ በውጭ ሀገር የሚኖሩ ኢትዮጵያውያን ለምንድን ነው የሀገራቸው ተቃዋሚ የሚሆኑት? መቼ ነው ሀገርንና መንግስትን የምንለየው? በማለት እኒህም አስተያየታቸውን በጥያቄ ደመደሙ። በጣም የሚያሳዝን ነው ብለው የጀመሩት ሌላው አድማጭ ደግሞ ቪኦኤ የሚያቀርባቸው ነገሮች የኢትዮጵያውያንን ባህል አኗኗርና ቋንቋን በማያከብር መልኩ ነው ይሉና አድማጫችን የኢትዮጵያን ባህል አታከብሩም ያሉን እርሳቸው ግብረ ሰዶማዊነት ያሉትን እኛ ደግሞ የተመሳሳይ ጾታ ግንኙነት ፈጻሚዎች ማለታችንን ነው። ለማናቸውም ግን የአድማጫችን አስተያየት የሥነ ልቡና ባለሙያ አስተያየት ስለሚጠይቅ የጻፉልንን በሙሉ ከማቅረብ ተቆጥበናል። እንግዲህ እንዳልነው ወደፊት ምሁራንና ሌሎችም ተቺዎችን ይዘን ለመቅረብ እንሞክራለን። ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ጊዜ ካገኘን ደግሞ በድምፅ ያስተላለፋል ችሁልንን ወደኋላ ኋላ ለማቅረብ እንሞክራለን። አሁን ወደ ዝግጅታችን ሁለተኛው አጋማሽ እንዝለቅ። ባህልና ማኅበረሰብ ባለፉት ከአርባ የሚበልጡ አመታት በኢትዮጵያ የታዩ የባህል ለውጦች ላይ ያተኮረ መጽሐፍ ዙሪያ የተካሄደ ቃለ ምልልስ ነው የዚህ ምሽት ባህልና ማህበረሰብ መሰናዶ። የመጽሐፉ ደራሲ ዶክተር አለማየሁ መኮንን የሥነ ባህል ምርምር ባለሙያና በዚህ በዩናይትድ ስቴትስ በኮሎራዶ ክፍለ ግዛት በሚገኘው የዴንቨር መንፈሳዊ ትምህርት ተቋም ተባባሪ ፕሮፌሰር ናቸው። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃውን ይህን መጽሐፋቸውን መነሻ በማድረግ በመሰረታዊው የመጽሐፉ ጭብጦች ላይ የሚያጠነጥነውን የመጀመሪያውን ክፍል ይዞ ቀርቧል፣ እንሆ። ዶክተር አለማየሁ መኮንን በቅርቡ ለንባብ ያበቁት የባህል ለውጥ በኢትዮጵያ የሚለው መጽሐፎ ከቀዳማዊ ኃይለስላሴ እስከ ወታደራዊ ስርዓት ብሎም እስከ ኢህአዴግ መራሹ አሁን ያለው የኢትዮጵያ መንግስት ድረስ ሶስት ስርዓቶችን የሚዳስሱበት መጽሐፍ ነው። የምናውቀው ከሚመስለን መሰረታዊ ጭብጥ እንነሳ። በመጽሐፎ ትኩረት ያደረጉበት ባህል በራሱ ምንድን ነው? ከትርጓሜው ብንጀምር ባህል ህብረተሰብ አብሮ ለመኖር አብሮ ለማድረግ የሚያዳብረው አስተሳሰብ፣ የግንኙነት ዘይቤዎች፣ የመኖሪያ ስልቶች፣ የመገናኛ መስመሮች፣ የቋንቋ የእድገት ማዳበሪያ ሀሳብ ነው። እና ባህል ብዙ ጊዜ ስንገምት ውጪ አንድ የሆነ ቦታ ያለን የሚመስለን ግን ባህል የሚኖረው በሰዎች አእምሮ ውስጥ ነው። በመጽሐፎ በሰፊው በትኩረት የዳሰሱትን ጭብጥ ለመንደርደሪያ ያህል ነው ባህልን ያስቀደምኩት። ባህልና ለውጥ ናቸው ተያይዘው በዚህ መጽሐፍ ውስጥ የሚታዩት በኢትዮጵያ የባህል ለውጥ ነው የሚለው፣ በግርድፍ የአማርኛ ትርጓሜው ለውጥ እንዳገባቡ ትርጓሜው ሊለያይ ይችላል። ና የባህል ለውጥ ሲሉስ ምን ማለት ሆነው? የትኞቹን የህይወት ዘይቤዎች ማለት ሆነው? የመጽሐፎን አንኳር በመጠኑ ፈ ጨዋታ አድርገን ለመረዳት እንሞክር። በመጽሐፍ ውስጥ እንደጠቀስኩት የባህል ለውጥ በብዙ መንገዶች ሊታይ ይችላል። ግን በባህል ለውጥ ውስጥ በመጽሐፍ ውስጥ ላተኩር የሞከርኩት የዘመኑ ትምህርት፣ ሃይማኖት፣ ኢኮኖሚ፣ ፖለቲካ እንዴት አድርጎ ባህሉን ከኃይል ሥላሴ ጊዜ ጀምሮ እስካሁን እንደለወጠው ነው። ህዝቡ ራሱ የባህል ለውጥ አንትሮፖሎጂስቶች ወይም የህብረተሰብ አጥኚ ሊቃውንት እንደሚናገሩት ከሁለት አቅጣጫ ይመጣል። ከውጭም ሊመጣ ይችላል፣ ከውስጥም ሊመጣ ይችላል እና ሁለቱንም ነው ላሳየው ሞከርኩት መጽሐፍ መልካም። የለውጥ ማዕከል የሰው ልጅ አእምሮ መሆኑን ቀደም ብለው የጠቀሷቸውን የስነ ሰው ተመራማሪዎች መከራከሪያ ዋቢ ያደርጋሉ። በመጽሐፉ መግቢያ የለውጥ ጉዳዮች ጥናት ወይም ጽሁፍ እንደ ሌሎች የሳይንስ ዘርፎች ራስን ከጭብጡ ነጥሎ የሚሰሩት አይደለም ሲሉ እንዲያውም የባህሉ አካል መሆኑን ጠቀሜታ ወይም የግድነትም ያስረዳሉ ባለፉት አርባና ከዚያ በላይ ዓመታት በኢትዮጵያ የታዩትን ለውጦች የመረመሩበት ይህ ጥናቶ ይህ መጽሐፎ የገዛ እምነቱ አስተሳሰቡም አካል ነውና እርስዎ እንደገለጹት በመጽሐፉም ይጠቅሳሉ የሳይንሳዊ ጥናት አሰራርን የተከተለ እንደመሆኑ የግል ስሜቶ የግል ምልከታው የህይወቱ አካል እንደመሆኑ የቱን ያህል ተጽዕኖ ነበረው የጥናቱን ይዘት ዘርዘር አድርገው ቢያስረዱን መቼም እንዲህ አይነቱን ጥናት በምታደርግበት ጊዜ ትልቁ መጠንቀቅ ያለብን ነገር የግል ስሜቴ ምን ያህል እውነቱን ያበራዋል ወይም ያደብዘዋል ብለን መጠየቅ ይኖርብናል በእንግሊዝኛ እንደሚሉት ሰብጀክቲቭ የሆነ አፕሮች መውጣት አለበት። ግላዊም ሆኖ በጥናት የማይደገፍ ሊሆን ይችላል። አሁን ኢትዮጵያን ስለምወድ ኢትዮጵያ ሀብታም ሀገር ነች፣ የጀግኖች ሀገር ነች ብዬ ብደመድም የጀግኖች ሀገር ነች። ግን ያ ጀግንነት ደግሞ በምን በኩል ጠቀማት በምን በኩል ጎዳትም፣ የሚለውን ጥናት መከታተል ይኖርብናል። አገሬን ስለምወድ ሀብታም ነች ብን ድህነቱ መካድም ይኖራል እና የግል አመለካከትም ቢያስፈልግም። ለዚህም ነው ብዙ ምዕራባውያን ኢትዮጵያውያን ከተረጎሙበት በተለየ መንገድ ለመተረጎም የቻልኩት አንዱ ኢትዮጵያዊ በመሆኔ ነው። እና በዛ ጥናት ውስጥ ያሳየሁት አንዱ ነገር የምዕራቡ ትምህርት ምን ያህል የተማሩትን ኢትዮጵያውያን ጥሩ ጭንቅላት ያላቸውን ከኢትዮጵያ እንዳራቃቸው ነው። ይሄ ማርክሲዝም ከመምጣቱ በፊትም እንኳን የተማርነው ትምህርት ለአሜሪካ የተዘጋጀ ትምህርት ነው፣ ለኢትዮጵያ እንድንሆን ያደረግነው እና ያ ትምህርት ቀስ በቀስ የተማረውን ትውልድ ከሕዝቡ እያራቀው የአገዛዙ ሁኔታ ደግሞ የመተንፈሻም የመናገሪያም የመጽሐፊያም የመወያያም መድረክ ስላልሰጠ እንደዚህ አይነት የሚያሳዝን የደመንፋሰስ በወጣቱ መካከል ተፈጠረ። ምንድን ነው ይሄንን ያመጣው ብለህ ስትመለከት ደግሞ ከአስተዳደጋችን ጀምሮ ያለውን አሳይቻለሁ። በተለይ ለወንድ ልጆች እናድግ የእጅ ቦምብ እየሰራን ነው፣ በቦክስ ተማቶ ማሸነፍ፣ ወላጆቻችን ስናሸንፍ ሽልማት ይሰጡናል፣ አልቀሰን ስንሄድ ደግሞ ቤት ይገርፉናል እና ይሄ የማሸነፍ የበላይነትን እያስተማሩን እያሳደጉን ጠላትን ለመዋጋት ይጠቅሞናል፣ በጣሊያንም በሌላም ጊዜ። እርስ በርስ ለመኖር ግን ብዙ የረዳን አይመስለኝም። እነኝን ስር የሰደዱ ወይም የዘለቁ አንዳንድ አስተሳሰቦች በመጡት ለውጦችና ሊመጣ በሚፈለገው የተፈለገ ለውጥ መካከል የሚኖራቸውን ተቃርኖ ወይም ተጽዕኖ እንመለከታለን። በመጽሐፉ በዝርዝር ይመለከቱታል። አንድ አንኳርና አንሳ ዶክተር አለማየሁ ትምህርት ትምህርት በመንደርደሪያው እንደጠቀሱት የዚህ የባህል ለውጥ ትልቁ አንቀሳቃሽ ሞተር ሆኖ ይጠቀሳል። እንዲያውም አንድ ጽሁፎ የዘመናዊ ትምህርት ተጽዕኖ የቱን ያህል የጎላ እንደነበረ በልማድ መራሹ አስተሳሰብና በዘመናዊ ትምህርት በተገፋው መካከል የመጡ ተጽዕኖች የፈጠሩትን ጫና ያሳያሉ። ምን መሆን ነበረበት? ዘመናዊነትን መቀበል፣ ዘመናዊ ትምህርት መውሰድ በአንድ በኩል በአዎንታዊነቱ የሚደገፍም የምንቀበለው ከሚፈለግ ለውጥ ጋር የሚያያዝ እንደመሆኑ በሌላ በኩል ደግሞ የቆየው የደረጃው ባህልና ልማድ ላይ ደግሞ ያሳደረው ተጽዕኖ ያልተፈለገ ውጤት ለማምጣቱም ምክንያት እንደሆነም የሚጠቅሳለሁ። እስኪ አስረዱን። በጣም ግሩም ጥያቄ ነው። በአማርኛ እንዴት እንደምንለው አላውቅም። ፊሎሶፊ ኦፍ ኤጁኬሽን የሚባል ነገር አለ። የስነ ትምህርት ፍልስፍና መሆኑ ነው። አዎ፣ ያ ኢትዮጵያ አልነበራትም። የአሜሪካኑን ትምህርት ወደ ኢትዮጵያ ውስጥ ስናመጣው ምን አይነት ትምህርት ነው ኢትዮጵያ ሊጠቅማት የሚችለው? ይሄ ትምህርት እንዴት ነው ለኢትዮጵያውያን ሁኔታ እድገት ውስጥ አስተዋጽኦ ማድረግ የሚችለው? ይሄ ትምህርት ምን ያህል ኢትዮጵያውያንም ጥሩ ኢትዮጵያዊ ያደርጋቸዋል የሚለውን ጥያቄ ላይ የተመሰረተ አልነበረም። ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ የምንማረው ትምህርት በዚህ የኢትዮጵያ ኦርቶዶክስ የተሻለ አስተዋጽኦ አድርጋለች። እና የተውሶ ትምህርት የተውሶ ካባ እንደ መልበስ ነው የሆነው። በኃይለስላሴ ጊዜ የተማነው ትምህርት ከባህሉ ከመሰረቱ ጋር አልተዋሃደም፣ አልተጣጣመም። ከባህሉ መሰረት ጋር አልተዋሃደም። አሁን ለምሳሌ በዚህ ሀገር ኖርህ አይተዋል። ትምህርታቸው ሁልጊዜ ለገንዘብ ብቻ የሚያዘጋጅ ሳይሆን ጥሩ ዜጋ ለኅብረተሰቡ የሚያስብ የሚቆረቆር ዜጋ እንዲያደርግህ የሚዘጋጅ ነው። ምክንያቱም እነሱ ናቸው የፈጠሩ እነሱ ናቸው የሚያስተምሩት ለእነሱ የተዘጋጀ ነው። እኛ ግን በተውሶ ላይ ብቻ ነው እንጂ እያተኮር ነው የምናገኘውን ገንዘብ የሚከፈቱትን ዩኒቨርሲቲዎች የሚመጣውን አስተማሪዎች ነው እንጂ ይሄ ትምህርት ምን ያህል ሊረዳን ይችላል ብለን የራሳችንን ሊቃውንት እንዲገመግሙትና እንዲያስቡበት አላደረጉትም። ስለዚህም ወጣቱ በተማረ ቁጥር የመንግስት አሰራሩ ቢሆን ቢሮክራሲው ሳይለወቅ የአሜሪካንን ትምህርት ተምረህ በፊደራል ሲስተም ውስጥ ለማደግ ለመስራትም በጣም አስቸጋሪ ነው። እዚህ እንድትጠይቅ ፕሬዚዳንቱንም ቢሆን ቻሌንጅ እንድታደረግ ሴኔቱንም ቢሆን ቻሌንጅ እንድታደረግ እንኳን ያቀርቶ እግዚአብሔርንም እንኳን ፖችን እንድታደረግ ነው የሚያዘጋጁ እኛ ግን ንጉሱን በሶስቱ ስላሴዎች እንደ ተቀቡ እንደ አባታችን እንደ መሪያችን ትዝ ይለኛል ቤት ውስጥ በውሸት ኃይለ ስላሴ አባቴ ይመታኝ ነበር። እና በዛ አይነት ሲስተም ውስጥ የምዕራቡን ትምህርት ስትማር በጣም ከህዝቡ እያገለለህ ራስህንም ግራ እያጋባ ነው የሚሄደው። መልካም በርከት ያሉት ዝርዝሮችን ይመለከታል መጽሐፎ። ዶክተር አለማየሁ መኮንን በግርድፍ ትርጓሜው የባህል ለውጥ በኢትዮጵያ በሚለው መጽሐፎ እነኚህ ለውጦች ያሳደሩትን ብቻ ሳይሆን ሶስት ስርዓቶች ውስጥ የመጡትን ብዙም ያልተነካና ያልተዳሰሰ ርዕስ ነው ገፋ አድርገው የሚመለከቱት አስተዳደርን፣ አመራርን፣ የሰዎች አስተሳሰብና የዘመን ጥያቄዎች እንዲሁም የግለሰቦችን ሚና በሚቀጥለው ፕሮግራማችን እንመረምራለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ ስለሰጠኝ እድል። ወደፊት ደግሞ ሌላ መድረክ እስከምናገኝ ድረስ መልካም ጊዜ፣ መልካም ስራ መኝላለ አሉላንና እንግዳውን እናመሰግናለን። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሶሎሞን አባተ ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ በዛሬ የተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ከግጭት ነፃ ኤሌክትሮኒክስ፣ የሚሌኒየሙ የልማት ግቦች፣ ውሃና የአካባቢ ጽዳት እንዲሁም ከዓለም አቀፍ የሳይንስ ሽልማት የዘንድሮዋ አሸናፊ ዶክተር ሰገነት ቀለሙ ሕይወት ቅንጭም አድርጌ ያካፍላችኋል። በኮምፒውተሮችና በዘመነኞቹ የተራቀቁ የእጅ ስልኮች ወይም ሞባይል ስልኮች ወይም ስማርትፎንስ ይባላሉ ምርቱ ውስጥ እጅግ አስፈላጊ ሆነው የሚገጠሙ አንዳንድ ደቃቃ አካላቱ የሚሰሩባቸው የተፈጥሮ ንጥረ ነገሮችና ማዕድናት የሚገኙት በዓለማችን ግጭቶች በበረቱባቸው ወይም አዘውትሮ በማያጣቸው አካባቢዎች ነው። እንዲህ አይነቶቹን ግብአቶች የሚያመርተው ግዙፉ የአሜሪካ ኮርፖሬሽን ኢንቴል ራሱን ከእንዲህ አይነቱ ግዙፍ የግጭት ሁኔታዎች ለማውጣት የወሰነ ይመስላል። ከእንግዲህ ወዲያ ማዕድናትን ግጭቶች፣ ውጥረትና ጦርነት ካለባቸው አካባቢዎች አልገዛም ብሏል። ኢንቴል ምርቶቹንም ከግጭት የጸዱ ሲል መሰየሙን የቪኦኤው ጆርጅ ፑቲክ ዘግበዋል። ወርቅ፣ ታንታለም የቆርቆሮ ብረትን የመሳሰሉ ማዕድናት በዓለም እጅግ የከፉ የጸጥታ ችግሮች ባሉባቸው አካባቢዎች ስለሚመረቱ የጸብ ማዕድናት እየተባሉ ይጠራሉ። የእነዚህ ማዕድናት የናረ ዋጋ ደም አፋሳሽ ፍጭትና መናቆር ካብረታባቸው አካባቢዎች አንዷ አፍሪካዊቱ የተፈጥሮ ሀብት ባለጠጋ ግን እጅግ ቁርቁዝና ደሀይቱ ኮንጎ ዲሞክራሲያዊት ሪፐብሊክ ነች። ቴክኖሎጂውን ጉዳት ላያስከትል በሚችል ሁኔታ ለማስታጠቅ የሚችለውን መሠረተ ልማት ለመዘርጋት የብዙ ዓመታትን ጥረት ጠይቆናል ብለዋል። የኢንቴል ኮርፖሬሽን ከጸብ ነጻ መርሃ ግብር ሥራ አስኪያጅ ካሮላይን ዱራን ለቪኦኤ በስካይፕ በሰጡት መግለጫ We know where those minerals show up in our እነዚህ ማዕድናት በምርቶቻችን ውስጥ የት እንደሚገቡ እናውቃለን። እነሱ ያሉባቸውን ቁሳቁስ የሚያቀርቡልን እነማን እንደሆኑ እናውቃቸዋለን። ስለዚህ የመጀመሪያዎቹን ጥቂት ዓመታት ያሳለፍ ነው አንጥረኞቹ የት እንደሚገኙና የቅብብሎሹን ሰንሰለት በማጥናት ነው ማዕድናቱ ከግጭት የጸዱ መሆኑን ለማረጋገጥ ሲሉ አንጥረኞቹ ከየት እንደሚያገኟቸው በቅድሚያ እንዲያሳውቋቸው መጠየቅ መጀመራቸውን እንዲሁራን አመልክተዋል። ይሁን እንጂ እንዲያው ብድግ ብሎ ከግጭት አካባቢዎች በጥቅሉ እጅን መሰብሰብና ወደ ሌሎች አካባቢዎች መዞር በእነዚያው የግጭት ሀገሮች ውስጥ ከጸብ የራቁ ጤናማ አምራቾችንም እንደሚጎዳ የተገነዘበው ኢንቴል ኮርፖሬሽን ኮንጎ ዲሞክራሲያዊት ሪፐብሊክን በመሳሰሉ ሀገሮች ውስጥ ሌሎች የሰብአዊ አገልግሎቶች መርሃ ግብሮችን ይደግፋል። በክልሎቹ ውስጥ ህጋዊ የሆኑ ማዕድን አውጪዎችን ሕይወት ማቅናት የሚችሉ መርሃ ግብሮችን እንደግፋለን። በኮርፖሬሽኑ ሰፊ ማህበራዊ ኃላፊነት መርህ መሰረት በነዚህ አካባቢዎች የተሻሉ እገዛዎችን ልናደርግ የምንችልባቸውን መንገዶችና አማራጮች እያጠናን ነው። በእርግጥ ከእነዚያ የግጭት አካባቢዎች መውጣት የተሳናቸው ሌሎች ኩባንያዎች ማዕድናቱን አሁንም እየገዙ መሆኑን እንደሚያውቁ የሚናገሩት የኢንቴል ኮርፖሬሽኗ ካሮላይን ዱራን እባካችሁ የማዕድናት ምንጮቻችሁን የእኛን ፈለግ ተከትላችሁ እንደገና ፈትሹ፣ የምታደርጉትን አጢኑ ሲሉ ይመክራሉ፣ ይጎተጉታሉ። በዚህ ጉዳይ ላይ እኛ የምንሰራውን ይበልጥ እያሳወቅንና ማድረግ የሚቻል መሆኑን እያስመሰከርን በሄድን መጠን ሌሎችም የአቅርቦት ምንጮቻቸውና የቅብብሎሹን ሰንሰለት ጤናማነት ወደ ማስተዋልና ማረጋገጥ ይገባሉ የሚል ተስፋ አለን። ምንም እንኳ ኢንቴል ይህንን ለማድረግ ብዙ ጊዜና ጥሪት እየከፈለ ቢሆንም የምርቱ ተጠቃሚዎች ላይ ግን ዋጋ ላለመጨመር መወሰኑን ጁራን አረጋግጠዋል። ንጹህ የመጠጥ ውሃን በማዳረስ በኩል ከሰሐራ በስተደቡብ ካሉ ሀገሮች ብዙዎቹ ከሚሌኒየሙ የልማት ግቦች መዳረሻ በእጅጉ ወደ ኋላ የቀሩ ከመሆኑ ባሻገር ከእነዚያ ሀገሮች አንዱም የአካባቢ ጽዳት ግቦቹን እንደማይመታ የለንደኑ የአካባቢ ጽዳትና የሐሩር አውራጃ መድኃኒቶች ምርምርና ትምህርት ተቋም ሰሞኑን አስታውቋል። በአውሮፓውያኑ የዘመን አቆጣጠር በ2015 ዓ ም ከአንድ ዓመት በኋላ ማለት ነው። ከዓለም ሕዝብ ሁለት ሦስተኛው ማለትም ሁለት ቢሊዮን ሰው የተሻለ የጽዳታ አገልግሎት ሳያገኝ እንደሚቀር የዓለም የጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት በጋራ ባወጡት ሪፖርት ላይ አስፍረዋል። በሚሌኒየሙ የልማት ግቦች ላይ የሰፈረው 2015 ዓ ም ሲጠናቀቅ በዓለም ዙሪያ የመጸዳጃ አገልግሎት የማያገኘውን ሰው ቁጥር በ 1990 ዓ ም ከነበረበት ደረጃ በግማሽ መቀነስ የሚል ነው። እናም ታዲያ በእንግሊዝ አጥኚዎች የቅኝትና የፍተሻ ውጤት መሠረት በሚቀጥለው የአውሮፓ ዓመት ከጥቁር አፍሪካ አንዱም ሀገር ይህንን ግብ መድረስ የሚያስችል መንገድ ላይ አለመሆኑን የቪኦኤዋ ጀሲካ በርማን ዘገባ ይጠቁማል። ዶክተር ሰገነት ቀለሙን አስታወሷቸው። በቀደም ለታ ይዠሎ ቀርቤ ነበር። ኢትዮጵያዊቷ ሳይንቲስት ዶክተር ሰገነት ቀለሙ ባለፉት ጥቂት ሳምንታት ፓሪስ ላይ ተጠርተው በሳይንስ ዘርፍ ለዓለም ላበረከቷቸው ግኝቶቻቸውና ለእድገት ለጣሉት መሰረት የተባበሩት መንግስታቱ የትምህርት የሳይንስና የባህል ድርጅት ዩኔስኮና ግዙፉ የውበት መጠበቂያ አቅርቦቶች አምራች ተቋም ሎሪያል ከሸለሟቸው አምስት ሴት ጠቢባን አንዷ ናቸው። ዶክተር ሰገነት በአንድ አጋጣሚ እንዲሁ ለአንድ ሌላ ሽልማት ተጋብዘው ሳለ ከደች ባለቤታቸው ጋር ያዩቸው ታዳሚዎች፣ እኒህ አንድም ጥቁር በዚያ ላይ ሴት በእውኑ ከዓለም ጠቢባን ጎራ ተጥፈው ለሽልማት ይጠራሉ ብለው አልገመቱምና እንዲህ አሉ። በሁለት ሺህ ስድስት ሳሸንፍ በሙሉ ሌሎቹ ነጮች በየተለያየው መስክ ሌሎቹ ነጮች ያገኙት ከኢሮፓ እና ከአሜሪካ ከምና ብዙዎቹ ከነ ቤተሰብ ያሸነፉት ከነ ቤተሰብ ስለተጠራን የመሰላቸው ነጭ አግብቼ ባሌ ያሸነፈን የመሰላቸው ና አዎ፣ የትኛውን ባልሽ ያሸነፈው ይሉኝ ነበር። ኖ ኖ እኔ ነኝ ያሸነፍኩት ላ ስኬት ደሽ ከኢትዮጵያ ምን ሰርተሽ ነው በኢትዮጵያ ያሸነፍሽው? እኛ እኮ ሯጭ ብቻ እንዳላችሁ ነው የምናገሩ የነበረ። ለኢትዮጵያ አይ ቲንክ ጥሩ ነው ይሄ ሁሉ ምክንያቱም የሳይንስ ሯጭ ሆኖ ተገኙ። እርሶ ደግሞ አዎ። እና ሌላው ኢትዮጵያ ያለውን እንዲያውቅ፣ ሌላም ሌላም ኢትዮጵያ መስተዋወቅ ልታረግ ልታደረግ እንደምትችል መተዋወቁ ጥሩ ነው። አሁን ለምሳሌ ይሄኛው ሽልማት ትልቅ ሽልማት ነው የነበረ። በጣም ብዙ ከበሬጅ ነበረው የመገናኛ ብዙሀን ሽፋን። አዎ እና በጣም ጥሩ ነው ለሀገር። ከኔ ከኔም በላይ ዶክተር ሰገነት ሌሎችን ብዙ ሽልማቶችን አግኝተዋል ለሳይንሳዊ ምርምሮቻቸውና ለብዙ ሀገሮች እድገት ላበረከቷቸው ስራዎች ሁሉ። ዶክተር ሰገነትን በሌላ አጋጣሚ ከሌሎች ታሪኮች ጋር ይዠለው መለሳለሁ። ለዛሬ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሶሎሞን አባተ ነኝ። ሰሎሞን፣ አንተንና እንግዳህን ዶክተር ሰገነትን እናመሰግናለን። አድማጮች አሁን ከአሜሪካ መዝናኛ ዝግጅት አንዱን እናሰማችኋለን። ከሰማንያ ዓመታት በፊት አንድ ያልተለመደ ሙከራ በዚህ በዩናይትድ ስቴትስ ውድቅ ተደረገ ይለናል። እሱም የአልኮል መጠጥ መጥመቅና መሸጥ የተከለከለበት ዘመን ህዳር 26 1926 ዓ.ም በ21ኛው የሕግ ማሻሻያ ተፈቀደና ነው። ሪቻርድ ፖል ያጠናቀረው ዘገባ ይህንን መቶ ዓመታት የኖረ ሕግ ለማስቀየር የተደረገው ፖለቲካዊ ትግል በሙዚቃና በዜማ የታጀበ እንደነበረ ያትታል። ሄኖክ ሰማእግዜር ያቀርበዋል። King alcohol has many forms by which he catches men. He is a beast of many horns and ever thus has been. በ19ኛው ክፍለ ዘመን በአልኮል መጠጥ ዙሪያ ከባድ ክርክር ይደረግ ነበር። እስከዛ ጊዜ ድረስ አሜሪካውያን በጽዋ ሳይሆን በገንቦ ይጠጡ ነበር ማለት ይቀላል። አብዝተው አልኮል ይገሰርጡ ነበር። ስካር በስቶ የተመለከቱ የቤተ ክህነት ሰዎች ታዲያ እግዚአብሔር እንዲህ ያለ ራስን መጣልን አጥብቆ ይጠላል ሲሉ ስብከት ጀመሩ። መጠጣት ራስን ብሎም ፈጣሪን መርሳት ነው ሲሉ በአደባባይና በስብከት ዝግጅቶቻቸው በወቅቱ የድህነት ጥሪ ይፋ አደረጉ። ምዕመናንን ቶብቱ ሲሉ ተማጸኑ። ስካት ጋክ በሃርትፈርድ ኮኔክቲከት በሚገኘው ትሪኒቲ ኮሌጅ አስተማሪ ሲሆኑ በ19ኛው ክፍለ ዘመን በአልኮል መጠጥ ዙሪያ ስለነበረው የፖለቲካና የማኅበረሰቡ ውዝግብ መጽሐፍ ጽፈዋል። አሜሪካውያን አመጋገባቸው ተቀየረ። ጨርሶ ሥጋን ሳይመገቡ መጾም ተጀመረ። አልኮሆል አልጠጣም የሚሉ ሃይማኖተኞች ተበራከቱ። ከአምስት አሜሪካውያን አንዱ የመሸታ ይቅርብኝ መሐል ላይ ፈጽሙ ነበር አልኮሆል አንቀምስም ሲሉ እኒህን የበዙ መጠጦች መጠጣት ኀጢአት ነው ሲሉ ደግሞ የቤተ ክህነት ሰዎች ሰበካቸውን አጠናከሩ። ወንዶቹ ነበሩ በወቅቱ ጥቂትም ገንዘብ ለቤተሰቡ የሚያመጡት። ያን ገንዘብ በመጠጥ ቤት ካጠፉት ደግሞ በየቤታቸው የሚላስ የሚቀመስ አያገኙም። ሴቶች ልጆቻቸውን ለመመገብ ከቤት ይወጣሉ። ልጆቹ ያለ ተቆጣጣሪ በየሜዳው ሲለምኑ ይውላሉ። ስለዚህ መጠጣት ቤተሰብን ሜዳ ላይ መበተን ነበር። መጠጣት ይቁም እያሉ እንቅስቃሴውን ይመሩ የነበሩት የቤተ ክነት ሰዎች ስለነበሩ የጸረ አልኮል ሙዚቃዎችም በቤተ ክርስቲያን ቅኝት ነበር የሚዜሙት። እነዚህን ዜማዎች የክርስቲያን ሴቶች የቶበት ወይም መጠጥ የማቆም ማኅበሮች ሲሰባሰቡም ይዘምሩ ነበር። ከጉባኤያቸው በኋላ ታዲያ በከተማው እየዞሩ የመጠጥ ቤቶችን መስኮቶች ይሰባብሩ ነበር። በ1900 ዓመተ ምሕረት ግማሽ የሚሆኑ አሜሪካውያን ፈጽመው መጠጥ አይቀምሱም ነበር። በዚህ ጊዜ ነበር አልኮል መጥመቅና መሸጥ ይከልከል ማለት የተጀመረው። በዚህ ጊዜ ታዲያ መጠጥ ጥቅም ቃሚዎች የለም ሲሉ ተቃወሙ። ተቃውሟቸውን በሙዚቃ እንዲህ እያሉ በማወደስ ይገልጹ ነበር። He በዚህ ክርክር መሃል ታዲያ የመጀመሪያው የዓለም ጦርነት ተቃረበ። ጸረ መጠጥ አቋም የነበራቸው ሰዎች በቂ ድጋፍና ድምፅን በማሰባሰባቸው ሕግ ሆኖ እንዲያልፍ አደረጉ። በ18ኛው የሕግ ማሻሻያ አንቀጽ መጠጥን መጥመቅ ማከፋፈልና መሸጥ ተከለከለ። በዚህ ሕግ መጠጣት ቢከለከልም አሜሪካውያን በመጀመሪያው የሕገ መንግሥታቸው የበላይ ሕግ የተሰጠውን የመናገር መብት በመጠቀም መጠጥ በጉሮሯቸው ምንም እንኳ ባይወርድም ስለ መጠጥ ይናገሩ፣ ስለ መጠጥ ይገጥሙ፣ ይዘፍኑ ነበር። በምድር አሜሪካ መጠጥ መሸጥና መጠጣት ለ13 ዓመት ያህል ተከለከለ። በ1926 ዓ ም ታዲያ ይሄ ሕግ ተቀለበሰ በሀያ አንደኛው የሕግ ማሻሻያ አንቀጽ። በመላው አሜሪካ መጠጥ እንዳሻው ይፍሰስባት፣ ጽዋዎች ይሞሉ ጋኖችና ምንቸቶችም የሸረሪት ድራቸውን በወይራ ማዕጠንት ይበጣጠሱ ዘንድ ተፈቀደ። ይህም በዜማና በግጥም ታጀበ። እናመሰግናለን ሄኖክ። አሁን ማጠቃለያ ዜና እናሰማና እንሰናበታለን አድማጮች። የሶማሊያ ጠቅላይ ሚኒስትር አብዲ ወሌ ሼክ አህመድ ናይሮቢ የሚኖሩ ንጹሀን ሶማሌዎች ያሏቸውን የኬንያ መንግሥት ማሰሩ አሳዝኖኛል አሉ። ጠቅላይ ሚኒስትሩ ለአሜሪካ ድምጽ የሶማልኛ አገልግሎት በሰጡት ቃል መንግሥታቸው ስለ ጉዳዩ ያለውን ስጋት የኬንያ ምክትል ፕሬዚደንት ራሴ አነጋግር ያለው የማሰር ዘመቻቸውን በተቻለ ፍጥነት ሊያስቆሙ መሪዎቹ ቃል ገብተውልኛል ብለዋል። የተባበሩት መንግስታት የጸጥታ ምክር ቤት ለማዕከላዊ አፍሪካ ሪፑብሊክ ሰፋ ያለ እና አዲስ የሰላም አስከባሪ ኃይል እንዲመደብ ፈቅዷል። አስራ አምስት አባል ሀገሮች ያሉት ምክር ቤቱ በተባበሩት መንግስታት የሚመራ አስር ሺ የጦር ሰራዊት ወታደሮች እና አንድ ሺ ስምንት መቶ ፖሊሶች ያሉት ሰላም አስከባሪ ኃይል እንዲቋቋም በሙሉ ድምጽ ነው የወሰነው። አመሰግናለሁ ቆንጂት። ዝግጅቶቻችንን በኢንተርኔት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ዌብሳይታችን ላይ ገብታችሁ ማዳመጥ ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሻኑ ሚሻ ዱቢንስኪ በስቱዲዮ ፕሮግራሙን የመራልን ደሳለኝ መኮንን ነው። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም ለዛሬው የምንሰናበታችሁ ቆንጂት ታዬና እኔም ሰሎሞን አባተንን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል አብራችሁ ስላምሻችሁ ስላመሻችሁ እናመሰግናለን። ሰላም፣ ደህና ዋሉ። ቮይስ ኦፍ አሜሪካ